ጥቅምት 24 ቀን 2013 ዓመተ ምህረት ሌሊት 6 ሰዓት ከ37 ደቂቃ ላይ ኢትዮ ቴሌኮም ካሉት 23 የክልልና የዞን ማዕከላት መካከል አንዱ በሆነው በሰሜን ሪጅን ውስጥ የመቀሌና ሽሬ ዋና የቴሌኮም ጣቢያዎች ሙሉ በሙሉ የኃይልና የማሰራጫ አቅርቦቱ እንዲቋረጥ ተደርጎ ዘርፉ ከፍተኛ አደጋ እንዲጋረጥበት ተደርጓል ተብሏል። አገልግሎቱ የተቋረጠበትን ምክንያትና በምን ያህል ፍጥነት ወደ መደበኛ አገልግሎቱ እንደሚመለስ ዛሬ ለጋዜጠኞች ማብራሪያ የሰጡት የኢትዮ የቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የችግሩን መነሻ ለማወቅ በፍጥነት ቦታው ድረስ ሄዶ ማየትና ማስተካከል የማይቻልበት ሁኔታ ስለነበር ተፈትነው መሰንበታቸውን ገልጸዋል። ወደ መቀሌ ለመግባት የሚያስችለን ትራንስሚሽኖቻችን በጠቅላላ ተቋርጠዋል። በዚህ ሰዓት ያሉት ማለት ነው። ይህንን ለማወቅ የቻልነው በቅርቡ ዴሰምበር ሶስት ላይ የደረሰው የመከላከያ መቀሌ ከገባ በኋላ ከሄድኳርተር ወይም ደግሞ ቴክኒካል ቲማችንን ወደ መቀሌ ልከን ነበረ። ስለዚህ መቀሌ ላይ ኮር ሳይቱ ምንድን ነው የደረሰበት የሚለውን ሲያጠራ ካጠራቸው ነገሮች አንዱ የመቀሌ ኮርሳይት ከነዚህ ጋር ያለው ግንኙነት ጠቅላላ ትራንስሚሽኑ ተቋርጧል፣ የሚለውን ለማረጋገጥ ችለናል ማለት ነው። ይህም ሆኖ ግን ችግሩ ከተከሰተ በኋላ በተወሰኑ አካባቢዎች የስልክ አገልግሎት እንዴት ይሰጥ እንደነበር በተደረገ ማጣራት የቴሌኮሙን አገልግሎትን ባልተፈለጋ ኳኋን ይህንን ጥፋት በፈጸሙት አካል የመጠቀም ሙከራ መኖሩን ደርሰንበታል ብለዋል። ሲስተሙ ላይ ኢሊጋሊ አክሰስ ለማድረግ እንደተሞከረና በተወሰኑ በመቀሌ አካባቢዎች የሞባይል ቮይስ ብቻ በተወሰኑ አካባቢዎች አገልግሎት ለመስጠት እንደተሞከረ ከኖቬምበር 20 እስከ ኖቬምበር 30 ምናልባትም ዲሴምበር አንድ መጀመሪያ አካባቢ ላይ አገልግሎት ጥቂት አካባቢዎች ላይ በሞባይል ቮይስ ሲሰጥ እንደነበር ይሄን ለማድረግ ሲስተሙን ብሬክ ለማድረግ እዛ የነበሩ ቅድም ያሳዩችሁን ፓርቲኩላርሊ የመቀሌን ላይ ኮር ሳይት ላይ ያለውን ብሬክ ለማድረግ እንደተሞከረ ሎግ ፋይሎች ያሳያሉ ማለት ነው። መቀሌ ከተማ በመከላከያ ሰራዊቱ በቁጥጥር ስር መግባቷ ከተረጋገጠ በኋላ የተላከው የተቋሙ ምርማሬ ቡድን መሰረታዊ ማጣራቶችን ካደረጉ በኋላ የችግሩን ውስብስብነት ለመገንዘብ እንደቻሉ የተናገሩት ዋና ስራ አስፈጻሚዋ የኔትወርክ ሲስተሞች ላይ ያለ ፈቃድ በመግባት ጥቃቶች ወይም ሳይበር አታክ ለመፈጸም ያልተቋረጠ ሙከራ ተደርጓል ብለዋል። ይህም አላማው የመንግስት ተቋማትን የራሱን የኢትዮ ቴሌኮምን የትምህርት የፋይናንስና መገናኛ ብዙሃንን የስራ ስርዓት ማቃወስ ነበር ብለዋል። ችግሩ የተከሰተበት ሌሊት ላይ ስድስት ሰዓት ከሰላሳ ሰባት ላይ እንግዲህ ወደ ቢሮ ገብተን የጥንቃቄ እርምጃዎችን ወስደናል ስንላችሁ እነሱን እርምጃዎች ባን ወስድ ኖሮ ምናልባትም የባሰ ክራይሲስ ይፈጠር ነበር በኮሚኒኬሽኑ ወይም ደግሞ በቴሌኮም ኢንፍራስትራክቸሩ ላይ ማለት ነው። ያ ምናልባት ሀገሪቷን ለከፋ አደጋ ሊዳርጋት ይችል ነበር ብለን እናስባለን። ምክንያቱም ሙሉ ለሙሉ አገልግሎቱን የሚያስወጣው ናሽናል ብላክ አውትም ሊገጥመን ይችል ነበር ብለን እናስባለን። በ በ14 ቀን ውስጥ ብቻ 39.8 ቢሊዮን ኔትወርኩን አታክ ለማድረግ ሙከራ ተደርጓል። እነዚህ አታኮች ጠቅላላ የተላኩ ናቸው፣ ነገር ግን ሰክሰስፉል ያልሆኑ እየከሸፉ ናቸው ማለት ነው። በአሁኑ ሰዓት ሌሎች አማራጮችን በመጠቀም የተጎዱ መስመሮችን በመጠገንና መልሶ በማቋቋም በዳንሻ፣ በተርካን፣ በሁመራ፣ በሽራሮ፣ በማይጸብሪ፣ በማይካድራ እንዲሁም በኮረም በከፊል አገልግሎቱ መስጠት መጀመሩንም አብራርተዋል። የመቀሌው ማዕከል ላይ ሌሊት የትግራይ ልዩ ኃይል መለዩ ያጠለቁና ሙሉ በሙሉ ጭንብል ያጠለቁ ሰዎች አገልግሎቱን ሙሉ በሙሉ ሲያጠፉ የሚያሳይ ይና በሲሲቲቪ ካሜራ የተቀዳ የተባለ ፊልም ለጋዜጠኞችም ለእይታ ቀርቧል። እንግዲህ አሁን ዲሴምበር ሶስት ላይ የሄደው እዛ የደረሰው የእኛ ቲም የእኛን ጥበቃዎችን ያገኘው ስለዚህ ምንድን ነበር የተከሰተው ብለው ሲጠየቁም በዛ ሌሊት የልዩ ኃይል መጥቶ እንድንወጣ አስገደደን ያው ገፍትረውን ነው ያስወጡን ወጣን ነበረ ቃላቸውን ሲሰጡ የሰጡት ካሜራውም ላይ እያገኘ ነው እንደዛ ነው ባትሪ ተበላሽቶ ነበር ወይ ብለን ቁጭ እዚህ ቁጭ ብለን ስናደርግ የነበረው መላምትን ፊዚካሊ እንደጠፋ ሸት ኦፍ እንደተደረገ ማረጋገጫ ከዚህ አግኝተናል፣ ማለት ነው። ከዚህ በዋናነት አገልግሎት የተቋረጠበት ምክንያት እንዲጠፋ ፊዚካል ኢንተርቬንሽን ስለነበረው ነው ማለት ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የመሰረተ ልማቶችን ደህንነት መጠበቅና አገልግሎቱን በሁሉም ስፍራ ማዳረስ የቀጣይ ስራ መሆኑን ቢገልጹም በነጻነት ተዘዋውሮ መጠገንና መስራት የማይቻልባቸው ከተቋማቸው በላይ ነው ያሉት ችግር በመኖሩ ግልጋሎቱ በዚህ ቀን ይጀምራል ብሎ ለመናገር እንደማይቻል አስታውቀዋል። ዝርዝር የወንጀል ሂደቱና የምርመራ ውጤቱ ግን ወደፊት በፍትህ አካላት በኩል ይፋ ይደረጋል ተብሏል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባም።